የወጣቶች ዓለም ችሎታን የበለጠ በስልጠና ለማዳበር የስፖርት ማሰልጠኛ ተቋም ትልቅ እገዛ ያደርጋል። በዓለም አቀፍ የስፖርት ስልጠና አካዳሚ ወጣቶችን በማፍራት የተለመደ ነው። አገራት ወጣቶችን የሚያፈሩበት የስልጠና ማዕከል ከፍተው ለነገው ተስፋ ይቆጠቁቷቸዋል እንደ ፍላጎታቸው ወደ አካዳሚ በማስገባት በስልጠና ይታገዛሉ። ኢትዮጵያ በተለይ በአትሌቲክሱ ከዓለም በአምስት ሽና አስር ሺ እንዲሁም በማራቶን ስሟ በቀዳሚነት ይነሳል። ዓለም የማይረሳቸው ታዋቂ ስፖርት ሰዎችንም አፍርታለች። በስልጠና ባልታገዙበት በዛን ዘመን በፍላጎትና በአገር ፍቅር ለድል በቅተዋል።

በስፖርቱ ዘርፍ በወጣቶች ተስፋ ሰንቆ የኢትዮጵያ ወጣቶችና ስፖርት አካዳሚ ተቋቋመ። አካዳሚው በ2005 ተመርቆ በ2006 ስፖርተኞችን መልምሎ ስራውን ጀምሯል። ለሁለት ጊዜያት ያህልም ሰልጣኞችን አስመርቋል። በአትሌቲክስ፣ በፓራኦሎምፒክ፣ በቮሊቮል፣ በእግር ኳስ፣ በውሃ ዋና፣ በወርልድ ቴኳንዶ፣ በቅርጫት ኳስ፣ በጠረጴዛ ቴኒስ፣ በቦክስና በብስክሌት የስፖርት አይነቶች ስልጠና ይሰጣል። በ2002 የአትሌት ጥሩነሽ ዲባባ ማሰልጠኛ ማዕከል አስላ ላይ የተከፈተ ሲሆን በአዋጅ የአዲስ አበባው ሲከፈት ከኢትዮጵያ ወጣቶችና ስፖርት አካዳሚ ጋር በአንድነት እንዲካተት ተደርጓል። አቶ አላምረ ማሞ በአካዳሚው የሕዝብ ግንኙነት ባለሙያ ናቸው። የስልጠና ማዕከሉ በስፖርቱ ዘርፍ ተተኪ ስፖርተኞችን በማፍራት ስልጠናዎችን በመስጠትና ጥናትና ምርምሮችን ማድረግ ዓላማው አድርጓል። ዛሬ ዛሬ አትሌቲክሱ ውጤት እየራቀው መጥቷል። በተለይ የቤጂንግ ኦሎምፒክ ውጤት ሳይመጣ መቅረቱ ያኔ ለዚህ አካዳሚ መቋቋም የሀሳቡ ጥንስስ እንደሆነ ይናገራሉ። ይህ አካዳሚ እንዲቋቋም ተተኪዎች ይፈራ ብሎ ጥናት ይጠና ተብሎ እንግዲህ መነሻው ቤጂንግ ኦሎምፒክ ውጤት አልባ በመሆናችን ወይም በሰዓቱ በቀነኒሳና በጥሩነሽ ዲባባ ሁለት ሁለት ወርቅ ብቻ በመገኘቱ ግለሰቦች ለምን ታዋቂዎች ላይ ብቻ ሆነ የሚለው ይሄ እንደ መነሻ ሆኖ መንግሥት በጣም ትልቅ በጀት አውጥቶበት ከሶስት መቶ ሀያ ሚሊየን ብር በላይ የፈጀ ግንቦት ሀያ ሁለት ሺህ አምስት ዓመተ ምህረት ነው አካዳሚው በይፋ ተመርቆ ስራ የጀመረው ማለት ነው። እንግዲህ በሁለት ሺህ ስድስት መስከረም ነው ከመላ ኢትዮጵያ አሰልጣኞች የተመለመሉ ሰልጣኞች በአካዳሚው አዲስ አበባ ካምፓስ ገብተው ሰልጣኞች ስልጠና የጀመሩት፣ ልዩ ተሰጥኦ ላላቸው ታዳጊ ወጣቶች ሳይንሳዊ ስልጠና በመስጠት በሀገርና ዓለም አቀፍ የስፖርት ውድድሮች ብቁና ውጤታማ አትሌቶችን ማፍራት ነው። ለአራት ዓመታት እዛው በግቢ ውስጥ ወጫቸው ተሸፍኖ በስልጠና ይቆያሉ። በዚህ ጊዜ ስፖርታዊ ስልጠናዎችና የመደበኛ ትምህርታቸውን ይማራሉ። ሳይንሳዊ የስፖርት ስልጠና ይሰጣቸዋል። ከዘልማድ አሰራር ወጥቶ ሳይንሳዊ በሆነ መንገድ በንድፈ ሐሳብ ላይ የተመረኮዘ በአጋዥ የቪዲዮ ምስል ይታገዛል። አካዳሚው ከምልመላ መስፈርቶቹ አንዱ የእድሜ ገደብ ነው። እድሜያቸው ከ15 እንዲሁም ከ17 ዓመት በታች የሆኑ ወንድና ሴት ይቀበላል። ሌላው መስፈርቱ ተሰጥኦ ያለው ሊሆን ይገባል፣ ይላሉ አቶ አላምራው። ከመመልመያ መስፈርቶቻችን አንዱ የእድሜ ገደብ ነው። እድሜያቸው ከአስራ አምስትና ከአስራ ሰባት አመት በታች የሆኑ ሰልጣኞች ናቸው። ወደ ኢትዮጵያ ወጣቶች ስፖርት አካዳሚ በሴትም በወንድም ተመልምለው የሚገቡት ማለት ነው። ሌላ ታለንታቸው ነው። እንግዲህ ተሰጥኦ ያለው ሰልጣኝ ነው የሚፈለገው። ያ ደግሞ ሳይንሳዊ በሆነ መንገድ እንደየስፖርት ስፖርት አይነቱ የሚያስፈልገው በመልማይ ኮሚቴዎቹ እንደአሰልጣኞቹ የኮች አይ የሚባለው ማለት ነው። በዚያ ያዩዋቸዋል ሌላ በጣም በርካታ በስለን ቦና ይመረመራሉ። በአካል ብቃታቸው ቴክኒካል፣ ታክቲካል የሚባሉ በርካታ ቴክኒካል የሆኑ ወርዶችን መሰረት በማድረግ ነው እንግዲህ ምልመላው የሚካሄደው ማለት ነው። ለወጣቶች እንግዲህ ታዳጊዎች ናቸው። ይሻለሁ ካዳሚ ሙሉ የትምህርት ወጪያቸውን ይሸፍናል። ካምፕ ነው የሚውሉትም የሚያድሩትም እዚሁ ነው። አሰልጣኞቻቸውም አብሯቸው አንድ ግቢ ውስጥ ነው የሚኖሩት። በቅርብ ርቀት አመጋገባቸውን የሚከታተላሉ፣ ስልጠናን የሚሰጣሉ፣ መደበኛ ትምህርታቸውን የሚከታተላሉ፣ ሙሉ የትምህርት ቁሳቁስም በመደገፍ እንደ ቤተሰብ ሆነ ነው ልጆችን የምንከባከባቸው። ከአራት አመት በኋላ ነው ስልጠና ሲያጠናቅቁ ተመርቀው ወደ ክለብና ወደ ተለያዩ ብሔራዊ ቡድኖች ወደ መተካካቱ ወይም ስራ የምንሰራው ማለት ነው። ስለዚህ ስልጠናው አንደኛ ሳይንሳዊ ስልጠና ነው። ቲዮሪ አለ። በቲዮሪ ያለውን ከአለም አቀፍ ተሞክሮ ከአጉር አቀፍ ተሞክሮ ከሀገር አቀፍ ተሞክሮ እየተጠ የተጀመረ የንድፍ ሀሳብ ስልጠና ይወስዳሉ። ሳይንሳዊ በሆነ መንገድ ስልጠና የሚሰጠው በንድፍ ሀሳብ ላይ የተመረኮዘ በቪዲዮ የታገዘ እንደገና በተግባር ላይ በተጨማሪ የተሟላ የፊትነስ መሳሪያ ቁሳቁስ ያለበት ነው። ክፍተታቸው ድክመታቸው እየታየ ከስር ከስር በርካታ አቅም ያላቸው ባለሙያዎች፣ አሰልጣኞች አሉ። እንግዲህ እነሱን መነሻ በማድረግ በመስራት እየሰራንባቸው ነው። በአጭር አመታት ውስጥ ደግሞ ልጆቻችን ወይም ሰልጣኞቻችን ኛ ተመርቀው ከወጡ በኋላም ኢትዮጵያን በብሔራዊ ቡድን ደረጃ እየወከሩ ከአህጉር አቀፍ አልፎ በዓለም አቀፍ ደረጃ ውጤትም እያመጡ ውጤታማ ተተኪነታቸውን አመላካች ነገር እየተመለከትን እንገኛለን። አንድ ሰልጣኝ በውድድር ተፈትሾ እንዲታይ ውድድር ላይ ይሳተፋል። በዚህም በክለቦችና በአሰልጣኞች እንዲመለመል እድል ይኖረዋል። በአሁኑ ጊዜ በጥሩነሽ ዲባባ ማሰልጠኛ በእግር ኳስ በአትሌቲክስና ፓራ ኦሎምፒክ መቶ ሰማኒያ ዘጠኝ ሲሆኑ በአዲስ አበባ አካዳሚ 159 ሰልጣኞች በአስር ስፖርት አይነቶች ይሰለጥናሉ። ወጣቶቹ ከሀገር አልፈው በዓለም አቀፍ ደረጃ ውጤታማ እየሆኑ እንደሆነ አቶ አላምሮ ይገልጻሉ። ከውጤት አንጻር እንግዲህ ልጆቹ አካዳሚ ውስጥ አራት ዓመት ይቆያሉ። እኛ ሁለት ዓመት ስልጠና ይሰለጥናሉ። ቀሪዎቹ ደግሞ ሁለት ዓመት ደግሞ ውድድርና ስልጠናን እኩል ነው የምናስኬደው። እንደ የስፖርት አይነቶቹ ክለቦች እየወሰዷቸው ነው። ለዚህም ለውጤታማነታቸው ገና ከአካዳሚው ተመርቀው ሳይወጡ ብሔራዊ ቡድን እየተመሩ ውጤት ያመጡ አሉ። ለምሳሌ በኢትዮጵያ በቦክስ ታሪክ አሁን ኢትዮጵያ በቦክስ በሴት በተለይ ምንም ውጤትም ወደ ኋላ ስንመለስም የለም። ባለፈው ዓመት ሞሮኮ በተደረገው የአፍሪካ የቦክስ ቻምፒዮና ላይ ከአካዳሚው የተመ ረጡ ሁለት ሰልጣኞች ናቸው። አንዷ ሀና ደረጀ ትባላለች። ወርቅ አምታን የመጣችው በአፍሪካ ቦክስ ሻምፒዮና ማለት ነው። በአርባ ዘጠኝ ኪሎ ግራም እንደዚሁ እንዳሸዋ ላዩ የሚባል ከአካዳሚው የአራት አመት ስልጠና ጊዜውን አጠናቆ አዲስ አበባ ፖሊስ የገባ ልጅ ነው። እሱም እንደዚሁ ወርቅ አምጥቷል። እንደዚሁ አልጄሪያ ላይ በተካሄደ ወርልድ ቴኳንዶ ላይ ሰሎሞን ቱፋ የሚባል ልጅ ከአካዳሚ ተመርቆ ስልጠና አራት አመት የጨረሰ ልጅ በተመረቀ በአመቱ ሄዶ ሁለት ወርቅ አምጥቶ እንዲሁም ከአፍሪካ ኮከብ እስከ መባል ደረጃ የደረሰ ልጆች አለን። ሁለት ሺህ ዘጠኝ ላይ መቶ ሀያ ሰባት አስመርቀን መቶ ሀያ አንዱ ሙሉ በሙሉ በጥሩ ደግሞስ በጥሩ ክፍያ ወደ ክለብ ተዛውሯል። ቀሪዎቹ ስድስቱ ክለብ ያልገቡት አንደኛ ወደ ቴኳንዶ ክለብ ስለሌለ ነው። ወዴትም አይዛወሩ ውሃዋናም ክለብ የለም በአገሪቱ ደረጃ ማለት ነው። በሁለት ሺ አስር አሁን ሰኔ ላይ ባስመረቅናቸው ልጆች ላይ ሰላሳ ስድስት ሰልጣኞችን አስመርቀናል። ሰላሳ አምስት ክለብ ገብተዋል። ልጆቹ በጣም ውጤታባ ናቸው። መቶ ፐርሰንት አሳክተናል የምንለው ነገር የለም። የሚቀረ ክፍተቶች አሉ። እነዛን ክፍተቶች ደግሞ ከጊዜ ወደ ጊዜ እያሻሻልን ሰልጣኞችን በጥራትም በ በቁጥርም ነው ከጊዜ ወደ ጊዜ እያበዛን የምንሄደው። አቶ ተሾመ ከበደ የአትሌቲክስ አሰልጣኝ ናቸው። ከ2002 ዓ ም ጀምሮ በጥሩነሽ ዲባባ ከዛም በኢትዮጵያ ወጣቶችና ስፖርት አካዳሚ በማሰልጠን ላይ ይገኛሉ። በሀገራችን ከሚሰጡ ስልጠናዎች አካዳሚው በተሻለ መልኩ ሳይንሳዊ ስልጠናዎቹ የተሻለ እንደሆነ ይናገራሉ። በአጠቃላይ አካዳሚ የሚሰራው በመደበኛነት የዲቨሎፕመንት ስራ ነው። በሁሉም ስፖርት አሁን ወደ አስር ስፖርቶች ነው ያደረግነው። በነዛ ስፖርቶች ላይ የዲቨሎፕመንት ስራዎች ይሰራል። ይህ ምንድነው? ከታዳጊ ወጣቶች ፕሮጀክቶች ሰጣኞችን የራሱ የምንመመያ መስፈርት በማዘጋጀት ይመርጣል። እንዲሁም ደግሞ ከዛ በተጨማሪ ደግሞ ፖቴንሻል ኤሪያ ብለን ሄደን አሰሳ አድርገን እናደርጋለን። ይህንን ካደረግን በኋላ መሰረታዊ ቴስቶች አሉን እንደ አካዳሚ የተለያዩ ባለሙያዎችን ጠርተን እንዲሁም ደግሞ ባሉን በባለድርሻ አካላት በባለሙያዎች ስብስብ ከስፖርት ከላብራቶሪ ጀምሮ ከተለያዩ ቴክኒካል ብቃት እንዲሁም ደግሞ በአጠቃላይ በኢቨንት ዋይዝ ያላቸውን ፐርፎርማንስ እንዲሁም ደግሞ ሜዲካል ዋይዝ ያለውን ሂደት በአጠቃላይ ክል ቴስት እናደርጋለን። ያን ቴስት መሰረት አድርገን አጠቃላይ ሁሉም አሰልጣኝ የራሱን ልጆች ባለም ክፍት ቦታ ካርመጠ በኋላ ወደ ስልጠናው ይገባል ማለት ነው። ከሀገራችን ከሚሰጠው ስልጠና በተሻለ መልኩ የእኛ ማለት ነው ሳይንሳዊ መገለጫዎቹ የተሻሉ ናቸው የሚልነት አለ። አብርሃም ስሜ ቱፋ እና ጌትነት ዋለ በስልጠና ማዕከሉ ተሰጠኝ ናቸው። አብርሃም 17 ዓመቱ ሲሆን ከአሰላ በ2008 ዓ ም በአትሌቲክስ ለማዕከሉ ተመልምሏል። የ19 ዓመት ወጣቱ ጌትነት በ3000 ሜትር መሰላክል ይሰለጥናል። ተመልምሎ የመጣው ከጎጃም ነው። ስልጠናው በጣም አሪፍ ነው ው በጥሩ ሁኔታ እየሰለጠን ነው። በሳይንስ የተደገፈ ነው። ባለፈው ውድድር ምናምን ነበረ እሱ ላይ አሸናፊ ሁኔታ በጣም የተሻለ ነገር ነው እያደረግልን ያለ አጠቃላይ አካዳሚ ያዘጋጀው ነገር በጣም አሪፍ ነው። ስሜ ጌትነት ዋደ እባላለሁ። ስልጠናው በጣም አሪፍ ነው። አንደኛ አካዳሚው ስታንዳርዱን ጠብቆ የተሰራ አካዳሚ ነው። ከዛ በመቀጠር አሰልጣኙ ደግሞ በጣም በጣም እጅግ በጣም አሪፍ አሰልጣኝ ነው ያገኘሁት። አካዳሚው በመሰራቱ ለስፖርተኞች ለየክልላሉ ስፖርተኞች በጣም ትልቅ እድል ነው። በዛሬው የወጣቶች ዓለም ወጣቶችን እያፈራ ያለውን የኢትዮጵያ ወጣቶችና ስፖርት አካዳሚ ያቀረብነውን ፕሮግራም አበቃን። ነጃት ኢብራሂም ነበርኩ።